የአሜሪካ ድምፅ ነው። በ19 በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት 57 ዲግሪ ዌስት ዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት መጋቢት 2 2014 ዓ ም ምሽት ዝግጅታችን ጀመረ። በአማራና በአፋር ክልሎች የሰብአዊ መብት ጥሰቶችና የጦር ወንጀሎች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ አደረገ። በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ሕግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። የኢትዮጵያ ሰብአዊ መብት ኮሚሽን ዳይሬክተር የሆኑትን ዶክተር ዳንኤል በቀለን የሰማችሁት። ዘገባው በአብይ ርዕሳችን ይቀርባል። በቦረና ድርቅ እየበረታ በመምጣቱ የአስቸኳይ የምግብ እርዳታ ፈላጊዎች ቁጥር እያሻቀበ መሆኑን የዞኑ ነዋሪዎችና አስተዳደሮች ገልጸዋል። እነዚህና ሌሎች ጥንቅሮችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ዛሬ ከስቱዲዮ ታቀናብርልናለች። በተጨማሪም በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ ልትከታተሉን ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዋይት ሀውሱ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ፕሬዚዳንት ባይደን በአፍሪካ ጉዳይ ላይ ያላቸውን ቁርጠኝነት ለማጽናት የታለመ መሆኑ በተነገረለት እቅድ ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋቂ መሐማት ጋር ተወያዩ። ሊቀመንበሩ ሙሳፋቂና ሚስተር ሱሊቫን እንደ አፍሪካ ሕብረትና የተባበሩት መንግስታትን የመሳሰሉ ተቋማትን ጨምሮ ዓለምን የገጠሙ ፈተናዎችን ለመጋፈጥ በተለያዩ ደረጃዎች በትብብር ለመስራት ተወያይተዋል። ሚስተር ሱሊቫን በውይይታቸው ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝን ለመዋጋት ዓለም አቀፍ የጤና አጠባበቅ ግቦችን ለማቀላጠፍ፣ ጠንካራና ሁሉን አቀፍ ዓለም አቀፍ ኢኮኖሚ ለመገንባት፣ የአየር ንብረት ለውጥ የሚያስከትላቸውን ቀውሶች ለመታገል፣ ዲሞክራሲን ለማጎልበትና የሰብአዊ መብቶችን ጥበቃ ማረጋገጥ በመሳሰሉ ስራዎች ለስኬት ለመብቃት ዩናይትድ ስቴትስ ከአፍሪካ ጋር ተባብራ ለመስራት በቁርጠኝነት መዘጋጀቷን አስታውሰዋል። ሚስተር ሱሊቫን በተጨማሪም የወቅቱ የአፍሪቃ ህብረት ሊቀመንበር የሴኔጋሉ ፕሬዚዳንት ማኪሳል የሩሲያ ፌዴሬሽን ዓለም አቀፍ ህጎችንና የዩክሬንን ብሔራዊ ሉዓላዊነት እንድታከብር ሲሉ ያሰሙትን ጠንካራ ያሉትን መግለጫም አወድሰዋል። የዋይት ሀውስ የደህንነት ጉዳዮች አማካሪ በማሊ በቡርኪና ፋሶና ጊኒ ዲሞክራሲን መልሶ መገንባት በሱዳንና በቻድ ያለውን የመሰለ በቋፍ ያለ የሽግግር ሂደት ለመደገፍ እና እንዲሁም ለኢትዮጵያና ለሶማሊያ ሰላማዊ እና የተረጋጋ መጪ ጊዜ መስራትን የመሳሰሉ አገራቸው እና አህጉራዊ ህብረት በጋራ ለመስራት ፍላጎት አላቸው ስላሏቸው ጉዳዮችም አውስተዋል። በተያያዘ ርዕስ ፕሬዚዳንት ባይደን በያዝነው የአውሮፓውያኑ 2022 ዓ ም ውስጥ የዩናይት ስቴትስና የአፍሪቃ መሪዎች የተሰኘውና እንዲሁም የዓለም ኮቪድ-19 ጉባኤዎችን የማስተናገድ እቅድ እንዳላቸው ተገልጠዋል። ዩክሬን የሩሲያ ኃይሎች በምስራቃዊ ግዛቷ ኢዚዩም የተባለች ከተማ የሚገኝ የአእምሮ ህሙማን ሆስፒታል ደብድበዋል ስትል ከሰሰች። የክፍለ ግዛቱ አገረ ገዢ ድርጊቱን በሰላማዊ ሰዎች ላይ የተፈጸመ አረመንያዊ ጥቃት ሲሉ ኮንነዋል። የሃርኪቭ ክፍለ ግዛት አገረ ገዢ ኦሌ ሲንግቦቭ ሲናገሩ ጥቃቱ በደረሰበት ወቅት ሆስፒታል ውስጥ 300 ታካሚዎች ነበሩ ብለዋል። አንዳንዶቹ በመንቀሳቀሻ ወንበር ላይ የነበሩ ወይም መንቀሳቀስ የማይችሉ እንደነበሩም የገለጹት ባለሥልጣኑ ከህሙማኑ መካከል 73 የሚሆኑትን ማውጣት መቻሉን ገልጠዋል። አጠቃላዩ የተጎዱ ሰዎች ቁጥር መረጃው እየተጠናቀረ መሆኑን ነው የገለጹት። ይህ በአገራችንና በሲቪሉ ህዝብ ላይ የተፈጸመ የጦር ወንጀልና የዘር ማጥፋት ድርጊት ነው ብለዋል። ሮይተርስ ይህንን ሩሲያ ዩክሬንን ኮረረችበት ጊዜ ጀምሮ ከባድ ውጊያ በሚካሄድበት አካባቢ ተፈጽሟል የተባለ አድራጎት ወዲያውኑ ለማረጋገጥ አለመቻሉን አመልክቷል። ሩሲያ በበኩሏ የዩክሬንን ትጥቅ ለማስፈታት እና ከናዚ ለማጥላት የወሰድኩት ልዩ ወታደራዊ ኦፕሬሽን ነው ባለች በዚህ ጥቃት ሲቪሎችን ኢላማ አላደረግኩም ስትል ስታስተባብል ቆይታለች። ከትናንት በስቲ አረቡም ሩሲያ በደቡቧ የዩክሬን ከተማ በማሪዮፖል ሆስፒታል ላይ የቦምብ ጥቃት አድርሳ ሶስት ሰዎች መግደሏን የዩክሬን ባለስልጣናት ተናግረዋል። ሩሲያ ደርሷል የተባለውን ጥቃት እምርምራለሁ ያለች ሲሆን፣ አንዳንዶቹ ባለስልጣናቷ ደግሞ የሐሰት ወሬ ነው ብለውታል። የዩናይትድ ስቴትስ ሕግ አስፈጻሚ ምክር ቤት የአሜሪካ መንግስት ተቋማት ስራቸውን እንዳያቆሙ ለማድረግና በጦርነት ለተጎዳችው ዩክሬን አስቸኳይ ሰብአዊ እርዳታ ለመስጠት የሚያስችል የ1.5 ትሪሊዮን ዶላር ወጪ አጸደቀ። የዜና ክፍላችን ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ለዩክሬን አስቸኳይ እርዳታ የሚውለውን የ13.6 ቢሊየን ዶላር ያጸደቀው 68 ለ31 አንድ በሆነ አብላጫ ድምጽ ነው። ራሽያ በዩክሬን ላይ ያደረገችው ወረራ እስካሁን በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ፣ ከሁለት ሚሊየን በላይ የሚሆኑ ሰዎችን ደግሞ ወደ ጎረቤት ሀገራት እንዲሰደዱ አድርጓል። ከድምጽ ቆጠራው በፊት ንግግር ያደረጉት የምክር ቤቱ መሪ ቻክ ሹመር የዩክሬን ሕዝብ ከራሽ ሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር እያደረጉት ባለው ውጊያ ብቻቸውን እንደማይሆኑ ዩናይትድ ስቴትስ ቃል መግባቷን አስታውሰው ህግ መወሰኛ ምክር ቤቱ ይህን የገንዘብ እርዳታውን ካጸደቀ በኋላ አሜሪካ ቃሏን እንደምጠብቅ ተናግረዋል። የህግ አውጪው ምክር ቤት ረቂቅ ህጉን አጽድቆ ለመወሰኛው ምክር ቤት ያሳለፈው ዓርብ ዕለት ሲሆን በቀጣይ ወደ ሀገሪቱ ፕሬዚዳንት ጆ ባይደን ለፊርማ ይላካል። ለዩክሬን እርዳታ ከሚውለው በተጨማሪ ገንዘቡ እስከ መስከረም መጨረሻ ድረስ የአሜሪካ መንግስት ተቋማት ስራቸውን ለማስቀጠል እንደሚረዳም ተገልጿል። በጉዳዩ ላይ አስተያየታቸውን የሰጡት የዋይት ሀውስ ቃል አቀባይ ጅን ሳኪ የሴኔቱ ውሳኔ ለአሜሪካ ሕዝብ ጥቅም ሲሆን የሁለቱም ፓርቲ አባላት አንድ ላይ መስራት እንደሚችሉ በድጋሚ ያረጋገጠ መሆኑን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሬዚዳንት ጆ ባይደን ከአውሮፓ ህብረትና የሰባቱ አገራት ቡድን ጋር በመሆን አገራቸው ሩሲያ በዩክሬን ላይ ባደረገችው ወረራ የተነሳ በዓለም የንግድ ማህበር የተለየ ዕድል ከሚያሰጣት የሀገሮች ዝርዝር እንድትሰረዝ የሚያደርገውን ውሳኔ ዛሬ ይፋ ሊያደርጉ ነው። ለጉዳዩ ቅርበት ያላቸውና ስማቸው እንዳይገለጥ የጠየቁ ምንጭ እንዳመለከቱት እርምጃው ዩናይትድ ስቴትስንና አጋሮቿን ሩሲያ ከውጭ በምታስገባቸው ሸቀጦችና ምርቶች ላይ ቀረጥ እንዲጥሉባት የሚያስችል ነው ተብለዋል። ይህ ባይደን የወሰዱት እርምጃ ዜና የመጣው ከሩሲያ ጋር ያለውን ቋሚና መደበኛ የንግድ ግንኙነት በመባል ከሚታወቀው አሰራር እንድትፋቅ በዩናይት ስቴትስ ምክር ቤት የሁለቱም ፓርቲዎች በጋራ ያደረጉትን ግፊት ተከትሎ ነው። የተባበሩት መንግስታት የጸጥታው ምክር ቤት በሞስኮ ጥያቄ በባዮሎጂካል የጦር መሳሪያዎች ጉዳይ ሊነጋገር ዛሬ ተቀምጧል። የመንግስታቱ ድርጅት የጸጥታው ምክር ቤት ዩክሬን የኬሚካል ጦር መሳሪያ ሰርታለች ስትል ሞስኮ ባቀረበችው ጥያቄ መሠረት ነው የተሰበሰበው። ሩሲያ ትላንት ሐሙስ ባቀረበችው በዚህ ክሷ ዩክሬን ለምትሰራው የኬሚካል ጦር መሳሪያ የምርምር ስራ ዩናይትድ ስቴትስ የገንዘብ ድጋፍ ታደርጋለች ስትልም ዋሽንግተንን ጨምራ ከሳለች። ዋሽንግተንና ኪየቭ ውንጀላውን አስተባብለዋል። ዩናይት ስቴትስ በበኩሏ ሞስኮ ይህን አይነት የጦር መሳሪያ በቅርቡ ልትጠቀም እንደምትችል ማሳያ ነው ስትል ተችታለች። የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ በበኩላቸው በትላንትና ዕለት በቪዲዮ አማካኝነት በተሰራጨ ንግግራቸው በዩክሬን ውስጥ ማንም የኬሚካልም ሆነ ማንኛውንም አይነት መሳሪያ አላሰራም ወይም አልሰራም ሲሉ የሩሲያን ውንጀላ ውድቅ አድርገዋል። በሌላ በኩል የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ሩሲያ በዩክሬን የኬሚካል ጦር መሳሪያ እንዳትጠቀምና ሲቪሎችን ኢላማ እንዳታደርግ ሲሉ አስጠንቅቀዋል። ይህ ከዚህ ቀደም የተከለከለውን የኬሚካል ጦር መሳሪያ በገዛ ህዝቡ ላይ የተጠቀመ መንግስት ነው። በሩሲያ ግዛት ውስጥ ተጠቅመውበታል። እንግሊዝ ውስጥም እንዲሁ በገዛ ህዝቡ ላይ የተከለከሉ ኬሚካል መሳሪያዎችን የተጠቀመውን ጨካኙን የአሳድን መንግስትም ደግፈዋል። በመሆኑም ይህን መንግስት ምንም አይነት መንገዶች ሊጠቀም እንደሚችል ከዚህ ቀደም ምን አይነት መንገዶችን ተጠቅመው እንደነበር እናውቃለን። ሌላው የሚያሳስበን ጉዳይ ግን ስለ ክሬምሊን ስልቶች የምናውቀው ነገር ነው። በተለይም የሐሰት መረጃዎችን በማሰራጨት የማወናበድ ስልቶቹ የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ዛሬ ጠዋት ከሰዓታት ቀደም ብሎ ጀምረዋል። ኬንያ በህዝብ ግልጋሎት መስጫ ስፍራዎች የአፍና አፍንጫ መሸፈኛ መጠቀምን የሚያስገድደውን የኮቪድ-19 መከላከያ ደንብ አነሳች። በአሁኑ ሰዓት በቫይረሱ የተያዙ ሰዎች ከአንድ መቶ ማነሳቸውን ተከትሎ አገሪቱ በህዝባዊ ስብሰባዎች ላይ የጣለችውን እግድም አላልታለች። መሐመድ ዩስፍ ከናይሮቢ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል። የግዴታውን መነሳት በዛሬው ዕለት ያስታወቁት የኬንያ የጤና ሚኒስትር ሙታሂ ካግዌይ፣ ከተሻሩት ግዴታዎች መካከል ሰዎች ከቤት ውጭ የአፍና አፍንጫ መሸፈኛ እንዲጠቀሙ የሚያዘው እንደሚገኝበት አስታውቀዋል። እንደ አንድ የመከላከያ መንገድ የአፍና አፍንጫ መሸፈኛን እየተጠቀሙ የመቆየትን ተገቢነት በተመለከተ በርካታ ክርክሮችና ውይይቶች ነበሩ። ለሕዝብ ክፍት በሆኑ ስፍራዎች መሸፈኛ መጠቀምን የሚያስገድድ ሕግ አሁን ተነስቷል። እንደ ተቀረው ዓለም ሁሉ የኮሮና ቫይረስን ስርጭት ለመቆጣጠር ኬንያ የአፍና አፍንጫ መሸፈኛ መጠቀምን በግዴታነት የደነገገችው በ2021 የአውሮፓውያኑ ዘመን ነበረ። ግዴታውን አለማክበር 200 የአሜሪካን ዶላር ያክል ሲያስቀጣም ሰንብቷል። በማኅበረሰቡ ውስጥ የቫይረሱን ስርጭት ለመግታት ሚኒስቴር መሥሪያ ቤቱ ሕዝቡ እጅን መታጠብ፣ የእጅ ማጽጃ ኬሚካሎችን መጠቀሙን እንዲቀጥል ጥሪ አቅርበዋል። ካግዌ አሁንም ሰዎች ርቀታቸው እንዲጠብቁ በቫይረሱ ላለመያዝ መሸፈኛ መጠቀም እንዲችሉ አበረታተዋል። ምስራቅ አፍሪካዊቷ ሀገር ኬንያ በትንሹ 16 ሚሊዮን 500ሺህ ሕዝቧን ከትባለች ከእነዚህ መካከል ሰባት ሚሊዮኑ ሁሉንም ዙር ክትባቶች ወስደዋል። 26 ሚሊዮኑ የመጀመሪያ ዙር ክትባት ለማግኘት እየተጠባበቁ ይገኛሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ሌላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ መጋቢት ሁለት 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን በአምሃሪክ ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ የአብይርስ ዘገባ እንለፍ። አያሌ የሰብአዊ መብት ጥሰቶችና የጦር ወንጀሎች በአማራና በአፋር ክልሎች መፈጸማቸውን በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አደረገ። የትግራይ ተዋጊዎች ወሲባዊና ጾታዊ ጥቃትን የጦር ዓላማቸውን ለማራመጃ ተጠቅመውበታል ሲልም ጠንካራ ማስረጃዎች እንዳሉት ኮሚሽኑ አስታውቋል። ኮሚሽኑ የምርመራውን ውጤት ይፋ ያደረገበትን መግለጫ የተከታተለው መለስ ካቸው አመሃ ተጨማሪ አለው። በሐምሌ ወር 2013 ዓ ም ጀምሮ የትግራይ ኃይሎች በአፋርና አማራ ክልሎች በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ሰፊ የሰብአዊ መብቶች ጥሰቶች መከሰታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው ምርመራ ዘገባው አስታወቀም። ኮሚሽኑ በ2014 ዓ ም መስከረም እስከ ታህሳስ ወር ድረስ አደረግኩት ባለው ሰፊ ምርመራ በሲቪል ሰዎች፣ ሲቪል ተቋማትና ሌሎች ጥበቃ በሚደረግላቸው ሰዎች ላይ የደረሱ ጥቃቶችን፣ ሕገወጥና ከዳኝነት ውጭ የተፈጸሙ ግድያዎችን፣ የጭካኔ ኢሰባዊና አዋራጅ አያያዝና ቅጣትን፣ የዘፈቀደ እስር ጠለፋና አስገድዶ መሰወርን፣ ወሲባዊና ጾታዊ ጥቃቶችን ጨምሮ በ11 ዓይነት የመብት ጥሰቶችና ሕገወጥ ድርጊቶች ላይ ዝርዝር ምርመራ ማድረጉን የኮሚሽኑ መግለጫ ያሳያል። እነዚህ ድርጊቶች ተጠቃልለው ሲታዩ የጦርና የመሳሰሉ ከባድ ወንጀሎች መሆናቸውን ኮሚሽነር ዳንኤል በቀለ አስረድተዋል። በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ሕግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። እርግጥ ይህ የሰብአዊ መብት ምርመራ ነው፣ የወንጀል ምርመራ አይደለም። ለወንጀል ምርመራና ተጠያቂነት የተሟላ የወንጀል ምርመራ ማድረግ እንደተጠበቀ ሆኖ እስካሁን ባሰባሰብነው መረጃ መሰረት ግን ከባድ የሰብአዊ መብት ጥሰቶች ከፊሎቹ በሰብአዊነት ላይ የተፈጸመ ወንጀል በእንግሊዝኛው ቋንቋ ክራይምስ አጌንስት ሂውማኒቲ የምንለው ነው። በሲቪል ሰዎችና ተቋማት እንዲሁም በጦርነት ወቅት ጥበቃ እንዲደረግላቸው የዓለም አቀፍ ህግ የሚያስገድድ ቢሆንም በጦርነቱ ተሳታፊ የሆኑ ወገኖች ይህን ግዴታቸውን ወደ ጎን በመተው በተለይ በሴቶች፣ በሕፃናት፣ በአካል ጉዳተኞችና አረጋውያን ላይ ከባድ ጉዳት እንዳደረሱ መግለጫ ያብራራል። ሲቪል ሰዎችን እንደ ከለላ በመጠቀም በመኖሪያ ቤቶችና በከተሞች ውስጥ ጦርነትን በማካሄድ በሲቪል ሰዎች ላይ ሞት፣ አካል ጉዳትና የንብረት ውድመት እንዲከሰት አድርገዋል። በጦርነቱ ተሳታፊ የሆኑ ኃይሎች ዓለም አቀፍ የሰብአዊነት ሕግን በሚጥስ መልኩ ከባድ መሳሪያዎችን ተኩሰዋል፣ የአየርና የድሮን ድብደባዎችን ፈጽመዋል። ኮሚሽኑ በአፋርና በአማራ ክልሎች ምርመራ ባደረገባቸው ስፍራዎች ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገዋል። በተፋላሚ ኃይሎች መካከል በተደረገ ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል። ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ ም ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ሕፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል። በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን፣ የትምህርትና የጤና የሕዝብ አስተዳደር ተቋማትን፣ እንዲሁም የሃይማኖትን ተቋማትን ማውደማቸውን በመግለጫው ያብራራል። መግለጫው አክሎም በደባርቅ ወረዳ በሁለት ቀበሌዎች የአርሶ አደሮችን ቤት እንደ ምሽግ አድርገው በመዋጋታቸው በመከላከያ ሰራዊት በተተኮሱ ከባድ መሣሪያዎች ስድስት ሲቪል ሰዎች መገደላቸውን መግለጫው ያትታል። በመከላከያ ሰራዊት የተፈጸመውን ተመሳሳይ ድርጊትም ኮሚሽነር ዳንኤል በቀለ ከመግለጫው አውስተዋል በሌላ በኩል የመከላከያ ሰራዊት በአማራ ክልል ወልዲያ ከተማ ታህሳስ 9 ቀን 2014 ዓ ም ከቀኑ በግምት 9 ሰዓት ከህዝብ ጋር ተቀላቅለው የነበሩ የትግራይ ኃይሎች ታጣቂዎች ላይ በፈጸመው የድሮን ጥቃት በአንድ ህንፃ በረንዳ ላይ ሻይ ቡና ምግብ ውሃ የሚሸጡ በተለምዶ በአካባቢው ሱቅ በደረቴ በመባል የሚጠሩ የጎዳና ላይ ነጋዴዎችና አገልግሎት በመጠቀም ላይ የነበሩ ስድስት በሐምሌ ወር 2013 ዓ ም ጀምሮ የትግራይ ኃይሎች በአፋርና አማራ ክልሎች በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ሰፊ የሰብአዊ መብቶች ጥሰቶች መከሰታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው የምርመራ ዘገባው አስታወቀም። ኮሚሽኑ በ2014 ዓ ም መስከረም እስከ ታህሳስ ወር ድረስ አደረግኩት ባለው ሰፊ ምርመራ በሲቪል ሰዎች፣ ሲቪል ተቋማትና ሌሎች ጥበቃ በሚደረግላቸው ሰዎች ላይ የደረሱ ጥቃቶችን፣ ህገወጥና ከዳኝነት ውጭ የተፈጸሙ ግድያዎችን፣ የጭካኔ ኢሰባዊና አዋራጅ አያያዝና ቅጣትን፣ የዘፈቀደ እስር፣ ጠለፋና አስገድዶ መሰወርን፣ ወሲባዊና ጾታዊ ጥቃቶችን ጨምሮ በአስራ አንድ ዓይነት የመብት ጥሰቶችና ህገወጥ ድርጊቶች ላይ ዝርዝር ምርመራ ማድረጉን የኮሚሽኑ መግለጫ ያሳያል። እነዚህ ድርጊቶች ተጠቃለው ሲታዩ የጦርና የመሳሰሉ ከባድ ወንጀሎች መሆናቸውን ኮሚሽነር ዳንኤል በቀለ አስረድተዋል። በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ሕግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። እርግጥ ይህ የሰብአዊ መብት ምርመራ ነው፣ የወንጀል ምርመራ አይደለም። ለወንጀል ምርመራና ተጠያቂነት የተሟላ የወንጀል ምርመራ ማድረግ እንደተጠበቀ ሆኖ እስካሁን ባሰባሰብ ነው መረጃ መሰረት ግን ከባድ የሰብአዊ መብት ጥሰቶች ከፊሎቹ በሰብአዊነት ላይ የተፈጸመ ወንጀል በእንግሊዝኛው ቋንቋ ክራይምስ አገንስት ሂውማኒቲ የምንለው ነው። በሲቪል ሰዎችና ተቋማት፣ እንዲሁም በጦርነቱ ወቅት ጥበቃ እንዲደረግላቸው የዓለም አቀፍ ሕግ የሚያስገድድ ቢሆንም በጦርነቱ ተሳታፊ የሆኑ ወገኖች ይህን ግዴታቸውን ወደ ጎን በመተው በተለይ በሴቶች፣ በህፃናት፣ በአካል ጉዳተኞችና አረጋውያን ላይ ከባድ ጉዳት እንዳደረሱ መግለጫው ያብራራል። ሲቪል ሰዎችን እንደ ከለላ በመጠቀም በመኖሪያ ቤቶችና በከተሞች ውስጥ ጦርነትን በማካሄድ በሲቪል ሰዎች ላይ ሞት፣ አካል ጉዳትና የንብረት ውድመት እንዲከሰት አድርገዋል። በጦርነቱ ተሳታፊ የሆኑ ኃይሎች ዓለም አቀፍ የሰብአዊነት ህግን በሚጥስ መልኩ ከባድ መሳሪያዎችን ተኩሰዋል፣ የአየርና የድሮን ድብደባዎችን ፈጽመዋል። ኮሚሽኑ በአፋርና በአማራ ክልሎች ምርመራ ባደረገባቸው ስፍራዎች ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የሕይወትና የአካል ጉዳት ብቻ አራት መቶ ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገዋል። በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል። ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ ም ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ሕፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል። በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን፣ የትምህርትና የጤና የሕዝብ አስተዳደር ተቋማትን፣ እንዲሁም የሃይማኖትን ተቋማትን ማውደማቸውን በመግለጫው ያብራራል። መግለጫው አክሎም በደባርቅ ወረዳ በሁለት ቀበሌዎች የአርሶ አደሮችን ቤት እንደ ምሽግ አድርገው በመዋጋታቸው በመከላከያ ሰራዊት በተተኮሱ ከባድ መሣሪያዎች ስድስት ሲቪል ሰዎች መገደላቸውን መግለጫው ያትታል። በመከላከያ ሰራዊት የተፈጸመውን ተመሳሳይ ድርጊትም ኮሚሽነር ዳንኤል በቀለ ከመግለጫው አውስተዋል። በሌላ በኩል የመከላከያ ሰራዊት በአማፀሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 39 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገዋል። በተፋላሚ ሀይሎች መካከል በተደረገ ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል። ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ ም ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ሕፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። ሰላሳ አምስት ሰዎች ላይ ደግሞ የአካል ጉዳት አድርሰዋል። በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን አድማጮች፣ በቴክኒክ ችግር ምክንያት ቀደም ሲል ለተፈጠረው መደጋገም ይቅርታ እንጠይቃለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባችንን ነበር። አሁን የትንታኔው መጽሔት ይቀጥላል። በቦረና እየበረታ በሄደው ድርቅ ምክንያት የአስቸኳይ ምግብ እርዳታ ፈላጊዎች ቁጥር እያሻቀበ መሆኑን በደቡብ ኦሮሚያ ቦረና ዞን የአደጋ ስጋት ስራ አመራር አስታውቋል። የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ የሆኑት አቶ ጉዮ ጨርፊ በአሁኑ ሰዓት በዞኑ ከ200 ሺህ በላይ ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው ገልጸዋል። አቶ ጉዮ መንግስት የተገኘውን ድጋፍ እያቀረበ መሆኑን ቢገልጹም አሁንም ግን የድርቁ ሁኔታ ሊባባስ እንደሚችል ጠቁመዋል። በተጨማሪም ለአንድ አመት ገደማ በዘገየው ዝናብ ምክንያት አሁንም በደቡብ ኦሮሚያ በተለይ በቦረና ዞን ነዋሪዎች ላይ ከፍተኛ ጫና እየፈጠረ መሆኑን ነዋሪዎችና የዞኑ አመራሮች ገልጸዋል። በስፍራው የሚገኘው ዘጋቢያችን ገልሞ ዳዊት ተጨማሪ አለው። የቦረና ዞን አስተዳደር እንደገለጸው በዞኑ ካሉት ነዋሪዎች ከሁለት መቶ ሺህ በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስታውቀዋል። አቶ ጉዮ ጨርፊ የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ ናቸው። ጎድን ኬን ኬሰት ውመቴ ጅሮ ሚሊዮን ሚሊዮን ቶኮ ቱቃ ሳዲ ኦል አጋሲት ውመት ልማመሙ ጅራ በቀደመው አሃዝ በዞናችን ከአንድ ነጥብ አራት ሚሊዮን በላይ ነዋሪ እንዳለ ይገመታል። ከእነዚህ ወደ ስድስት መቶ ሰማኒያ ሺህ የሚሆኑት ለምግብ እጥረት ተጋልጠው እንደየሁኔታው ድጋፍ በማግኘት ላይ ያሉ ናቸው። ግራ ውመታ ኩም ድብ ጅሃፍ ሰዴተሚ ወይ ከሴት ደገርሳ ከላቲያ ከካቲን ፍለችው ጅራ የድሬ ወረዳ መደቻ ቀበሌ ነዋሪ አቶ ከቴሎ በራቆ ግን ድጋፉና ችግራቸው አለመመጣጠኑን ይናገራሉ። ጋርጋር ሲሌኒ ሙሙዮ ዱፋ ቀጣይነት ባይኖረውም እርዳታው አልፎ አልፎ እየደረሰን ነው። ነገር ግን በቂ አይደለም። ለምሳሌ ታላቁ ልጄ የልጅ አባት ነው። ልጁ በምግብ እጦት ስለደከመ አሁን ሚስቱና ልጆቹ ሰው ተጠግተው እንዲያገግሙ ወደ ድቡሉቅ ከተማ ልኳል። እኛም ስናገኝ እንበላለን ሳናገኝ ስንቀር ደግሞ ውሃ ጠጥተን ከርማለ። ዱብሉቅ በድርቁ ክፉኛ ከተጠቁት የቦርና ዞን ወረዳዎች አንዱ መሆኑን አቶ ዴበኖ ሳራ የወረዳው የአደጋ ስጋት ስራ አመራር ባልደረባ ገልጸዋል። አቶ ዴበኖ በወረዳው ካሉት ከግማሽ በላይ የቤት እንስሳት በድርቁ መሞታቸውንና ነዋሪው ለከፋ ችግር መጋለጡን ተናግረዋል። ማቲናናሄና በወረዳችን ከ56 ሺህ በላይ አባውራዎች መካከል ወደ 6 ሺህ ብቻ ናቸው በንግድ ሥራ ተሰማርተው ያሉት፣ የተቀሩት ደግሞ የመንግሥት ሠራተኞች ናቸው። ከዚያ የተረፉት ግን ሁሉም የምግብ እርዳታ የሚፈልጉ ናቸው። አቶ ዴበኖ የተጠየቀው የምግብ እርዳታ ድጋፍ በተለያዩ ምክንያቶች ይስተጓጎላል ካል በኋላ ይህም ተጎጂዎችን ለከፋ ችግር እያጋለጠ መሆኑን ነው ያስገነዘቡት። የቦረና ዞን አስተዳደር እንደሚለው ከ አምስት ሺህ በላይ አርብቶ አደሮች የገቢ ምንጫቸው የሆኑት ቁም እንስሳትን ሙሉ በሙሉ አጥተው በከፋ ችግር ውስጥ ናቸው። አቶ ሊበንዱባ የሰባ ዓመት አዛውንትና የቦርቦር ወረዳ ነዋሪ ከነዚህ ውስጥ አንዱ ናቸው። ሪ ቦኒ ፊጤ ሪ ዳምኔ ኑረው ባኔ ያሉኝ ከብቶች በድርቅ ምክንያት አለቁ። ከዚያም እኔ በሞት አፋፍ ላይ ሳለሁ አሁን በአማሼ ቤት ተጠልዬ እያገገምኩ ነው። ይባይሆን በሕይወት አልተርፍም ነበረ። አማ በድቤን አባቺፉ ላይደኒ አንዋስ በረካ አቶ ሊበን ተጠልሎ ያሉት በዋቆ በሬ ቤት ነው። በጉልበት ሥራ የሚተዳደረው ዋቆ አቶ ሊበንን ጨምሮ አስራ ሰባት ሰዎችን በግቢው ማስጠለሉን ይናገራል። ምንም እንኳን ብዙ ነገር የሚያስፈልጋቸው ቢሆንም የተቻለኝን እያረኩላቸው ነው ይላል። ከነዚህ ውስጥ ልጅ የሌላቸው ዘመድም የሌላቸው አሉ። ምንም እንኳን ብዙ ነገር የሚያስፈልጋቸው ቢሆንም የተቻለኝን እያደረኩላቸው ነው። ወይዘሮ አዲ ጃርሶ የድሬ ወረዳ ነዋሪ ናቸው። በሜጋ ከተማ በአንድ የምግብ እርዳታ ማከፋፈያ የምሰጣቸውን ድጋፍ እየወሰዱ ሳሉ ነበር ያገኘዋቸው። የሰው እጅ ከችግር ሊያወጣ አይችልም። ስለዚህ ፈጣሪ ነው የምንጠባበቀው። እሱ ዝናቡን ካላዘነበልን ወደፊት ለሰው ሕይወትም እንሰጋለን። ሌላው ነዋሪዎች የተናገሩት ይመዘበራል ስለሚባለው የምግብ እርዳታ ነው። ለዚህም የቦርና ዞን የአደጋ ስጋት ስራ አመራር ኃላፊ አቶ ጉዮ ጨርፊ ሰሞታው የቀረበባቸው ወረዳዎች ላይ የኦዲስ ስራ መጀመሩን ገልጸዋል። ቢሮው በሁሉም ዘርፍ የሚመጣን ጥቆማ ከሚመለከታቸው አካላት ጋርም ሆኖ ይመረመራልን ብለዋል። እየተስተዋለ የሚገኘውን የምግብ እርዳታ እጥረትንም ለማሻሻል መንግስት የምግብ እርዳታ እየወሰዱ ናቸው ካሉ ከ600 ሺህ በላይ በተጨማሪ ከ240 ሺህ በላይ ሰዎች ተለይተው አፋጣኝ የምግብ እርዳታ እንዲቀርብላቸው እየሰራም ነው ብለዋል። በመጨረሻም ድርቁ እየበረታ እየሄደ በመሆኑ የሰብአዊ ድርጅቶችና ሁሉም ማህበረሰብ ድጋፉን እንዲቀጥልም ጠይቀዋል። ለአሜሪካ ድምጽ ገልሞ ዳዊት፣ ቦርና ዞን ያበለው ወደ ተከታዩ ዘገባችን እንለፍ። የብልጽግና ፓርቲ ከተመሰረተ የመጀመሪያው የሆነውን ጉባኤ ዛሬ ማካሄድ ጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የፓርቲው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጉባኤው የሀገሪቱን የልማት የሰላምና ዲሞክራሲ አቅጣጫዎች እንደሚወስኑ ገልጸዋል። ለሁለት ቀናት ይካሄዳል ተብሎ በሚጠበቀው በዚህ ጉባኤ 1600 የፓርቲው አባላት በድምፅ 400 ግለሰቦች ደግሞ ያለ ድምፅ እንደሚሳተፉ ተገልጿል። ኬኔዲ አባተ ዝርዝራለሁ። ህዳር 24 2012 ዓ ም የተመሠረተው የብልጽግና ፓርቲ አንደኛ ጉባኤውን ዛሬ መጋቢት ሁለት ከሰዓት በኋላ ማካሄድ ጀምሯል። ከፈተና ወደ ልዕልና በሚል መሪ ቃል በጠቅላይ ሚኒስትር ጽሕፈት ቤት አዳራሽ መካሄድ የጀመረውን የፓርቲውን ጉባኤ በንግግር የከፈቱት የፓርቲው ፕሬዚደንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው ከተመሰረተ በኋላ በበርካታ ፈተናዎች ውስጥ ማለፉን ጠቅሰዋል። በእነዚህ ጊዜያትም ቢሆን ታዲያ የተለያዩ ፖለቲካዊ ኢኮኖሚያዊና ማህበራዊ ብሎም ዴሞክራሲያዊ ስኬቶችን ማስመዝገ ቤተሰቡንም አብራርተዋል። ዴሞክራሲያዊ ስኬቶች ካሏቸው መካከልም የሲዳማና የምዕራብ ኢትዮጵያ ክልሎች የተመሰረቱበትን ህዝበ ውሳኔ እንዲሁም ስድስተኛውን ጠቅላላ ምርጫ ጠቅሰዋል። ብልጽግና በቀጣይነት እንደ መንግስት የታቀዱ ግቦችን ለማሳካት ከተፎካካሪ ፓርቲዎች ጋር በከፍተኛ ቅርበት እንደሚሰራም የገለጹት የፓርቲው ፕሬዝደንት ከነዚህም አንዱ ሀገራዊ ምክክሩ እንደሆነ አንስተዋል። የምክክር የኢንክሉሲቭ ናሽናል ዲያሎግ ሀሳብም ቢሆን መንግስትን ብልጽግና ከፍተኛ ፍላጎትና ኮሚትመንት ያላቸው መሆኑ ታውቆ ሁሉም ፓርቲዎች በዚያ ለቅ ራሳቸውን እንዲያዘጋጁና በትብብር ኢትዮጵያን የሚያጠና ሀሳብ ከምክክር መድረኩ እንዲወለድ የእኛም ቀዳሚ ፍላጎት መሆኑን ለመግለጽ እንወዳለን። በጉባኤው ስለሚተላለፉ ውሳኔዎች ደግሞ ተከታዩም ብለዋል። አንደኛው ጉባኤያችን ወሳኝ ወሳኝ የልማት፣ የዲሞክራሲ የእኩልነት፣ የሰላም አቅጣጫዎች የሚወሰኑበት ጉባኤ እንደሆነ ተስፋ አደርጋለሁ። በሰላም እጦት ውስጥ በቆየችው ኢትዮጵያ ሰላምን ለማረጋገጥ ያስችላሉ ያሉትን መልዕክትም ጠቅላይ ሚኒስትር አብይ አስተላልፈዋል። ለኢትዮጵያ ሰላም ከሁሉ ነገር ስለሚልቅ፣ ትናንት ከጦርነት ስለወጣ፣ ሁሉም ጉልበተኛ ነኝ ባይ ኃይል ተረጋግቶ ወደ ሰላም፣ ወደ ንግግር፣ ወደ ማረፍና ወደ መልማት እንዲሸጋገር ከዚያ ውጭ ያለው አማራጭ ሁሉም ለኢትዮጵያ ለኢትዮጵያውያን የማይበጅ መሆን ተገንዝበን ለሰላም፣ ለልማት፣ ለዲሞክራሲ በጋራ እንድንቆም አደራ ማለት እፈልጋለሁ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ፣ እንዲሁም ከደቡብ አፍሪካ፣ ከቱርክ፣ ከኡጋንዳ፣ ከጅቡቲ ና ከደቡብ ሱዳን የመጡ የየሀገራቱ ገዢ ፓርቲዎች ተወካዮችን ባስተላለፉት መልእክት ለኢትዮጵያ ና ለብልጽግና ፓርቲ ያላቸውን አጋርነት ገልጸዋል። ብልጽግና ፓርቲ ከ11 ሚሊዮን በላይ አባላት እንዳሉትና በጉባኤው 1600 የፓርቲው አባላት በድምፅ አራት መቶ ተጋባዥ እንግዶች ደግሞ ያለ ድምፅ እንደሚሳተፉ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ለፓርቲዎች ባስተ ላለፈው መልእክት ከሀገራዊ የጸጥታ ችግሮች ጋር በተያያዘ ያላካሄዱትን የየፓርቲዎቻቸውን ጉባኤዎች የአስቸኳይ ጊዜ አዋጁ በሕዝብ ተወካዮች ምክር ቤት ከተነሳበት ከየካቲት 8 2014 ዓ ም ጀምሮ ባለው የአንድ ወር ጊዜ ውስጥ እንዲያካሂዱ ማሳሰቡ ይታወሳል። ዛሬ የተጀመረውን የብልጽግና ፓርቲን ጉባኤ በተመለከተ የተለያዩ አካላትን ሀሳብ ያካተተ ዘገባ በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ራዲዮ ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ በኢትዮጵያ ሊካሄድ በታቀደው ብሔራዊ መግባባት ላይ ዘጠኝ ምሁራን ጽሑፎቻቸውን አቅርበው ውይይት ሊደረግ ነው። ውይይቱ የሚደረገው ነገ ቅዳሜ በሚካሄደው የኢትዮጵያ ምሁራንና ባለሙያዎች አስራ አንደኛ ጉባኤ ላይ ሲሆን የመድረኩን ተጠባባቂ ፕሬዝዳንት ፕሮፌሰር ሚንጋ ነጋሽን ያነጋገረው ደረጀ ደስታ ዝርዝሩን እንደሚከተል ያቀርበዋል። ፕሮፌሰር ሚንጋ ነጋሽ የታሪክ የባህልና የግጭት አፈታት ባለሙያዎች የሆኑ ዘጠኝ ምሁራን ጥናታዊ ጽሑፎቻቸውን በማቅረብ ይሳተፉበታል ባሉት በዚሁ መድረክ የተዘጋጀው ጥናታዊ ውይይት ስለሚያተኩርበት ጉዳይና አዘገጃጀት የሚከተለውም ብለዋል። አሁን የምታወጀውን የኢትዮጵያ ብሔራዊ ውይይት ኢትዮጵያን ናሽናል ዳያሎግ የሚባለው በአዋጅ ስለወጣ ኮሚሽንም ስለተቋቋመ አገሪቷ ውስጥ በጣም ትልቅ ችግሮች ስላሉ የጸጥታ ችግር፣ የህዝብ መፈናቀል፣ የጦርነቶች፣ የረሃብ፣ የዋጋ ውድነት፣ የስደት እና ብዙ ችግሮች ስላሉ ያንን ለማሰብ ብሔራዊ ውይይት እንደሚያስፈልግ ብዙ ጊዜ ሲጠየቅ ነበር። አሁን በመጨረሻ ደግሞ መንግስት ስለአወጣ ይሄ ብሔራዊ ውይይት ውጤታማ የሚሆንበትን መንገድ መሻት ነው። በዚህም መሰረት እውቅ ምሁራን ተሰብስበዋል እና ጽሁፋቸውን ያቀርባሉ ስብሰባው በሁለት ዙር የሚካሄድ መሆኑንም ፕሮፌሰር ሚንጋ ተናግረዋል። የመጀመሪያው ነገ ቅዳሜ በፈረንጆቹ ማርች አስራ ሁለት በኢትዮጵያ የካቲት አምስት በዋሽንግተን ሰዓት ከጠዋቱ ሴቨን ሰርቲ ኤኤም ሲሆን ኢትዮጵያ ደግሞ ከቀኑ ከሰዓት በኋላ ዘጠኝ ሰዓት ከሰላሳ ይሆናል ፕሮግራሙን ያዘጋጀ ነው አዲስ አበባ ዩኒቨርሲቲ ውስጥ ካለው ከኢትዮጵያ የጥናት ተቋም ጋር በመተባበር ነው። በዚህ ዝግጅት ላይ መንግስትን ጨምሮ የተለያዩ የፖለቲካ ድርጅቶችንም ትጋብዛላችሁ ወይስ ምሁራን ብቻ ተነጋግራችሁ ነው የምትለያዩት? እንዴት ነው የሚሆነው? ግለሰቦቹ የሚያቀርቡት በመጀመሪያ የጥናት ጽሁፍ ብቻ ነው የሚያቀርቡት። በዛ ላይ ማንንም ወክለው አይደለም ራሳቸውን ብቻ ነው የሚወክሉት። እና ይሄኛው የመንግስት ባለስልጣንም ከዚህ በፊት ጠቅላይ ሚኒስትሩ ጨምሮ በኛ ፎረም ላይ አቀርበዋል። ሚኒስትሮች የተናገሩበት አለ። ግን እዛ ቦታ ላይ ቀርበው የሚሞገሩት ነገር በአሁኑ ሰዓት ላይ የጥናት ጽሁፍ ብቻ ነው የሚቀርበው እንጂ የመንግስት ባለስልጣን ወይ የፓርቲዎች ሰዎች እዚህ ጽሁፍ ያቀርቡ፣ ያን ማንኛውም ጽሁፍ ገምግሞ ለህዝብ መቅረብ አለበት የተባለውን እናቀርባለን። ግን በዚህ ላይ እነሱን በቀጥታ ጠርተን አይደለም ያለን። እንደውም የቀድሞ ሚኒስትሮች የነበሩት ሰዎች ሀሳባቸውን ያቀርባሉ። ለምሳሌ የመግቢያ ንግግሩን የሚያደርጉልን ክቡር ዶክተር ያየ ትቀጣው በአሁኑ ሰዓት ላይ የኢትዮጵያን አካደሚ ኦፍ ሳይንስ ያሉ እና የቀድሞ የብሔረሰቦች ጥናት ኢንስቲትዩት ዳይሬክተር፣ የከፍተኛ ትምህርት ኮሚሽነር እና የትምህርት ሚኒስተር የነበሩትን ሰዎች ነው ምና አድማጮች፣ ስለ መድረኩ በመድረኩ የተነሱትን ጥያቄዎችና ውይይቶችን አስመልክቶ ሰፋ ያለ ዝግጅት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና በቀጣዩ ዘገባችን ደግሞ ወደ ዩክሬን እና ራሽያ ወቅታዊ ሁኔታ እናልፋለን። የዩናይትድ ስቴትስ ወታደሮች በምስራቃዊ ፖላንድ ከዩክሬን ድንበር በቅርብ ርቀት በሚገኙ ተራራማ ተራራማ ደኖች ውስጥ ሰፍረዋል። ያሉበት ስፍራ በቅርቡ ሩሲያ የጥቃት ኢላማ ባደረገቻቸው የምዕራባዊ ዩክሬን አካባቢዎች ቀረብ ያለ ሲሆን ኔቶ ጦርነት ውስጥ ቢገባ የጥቃት ኢላማ ሊሆኑ እንደሚችሉ የአሜሪካ ድምጹ ሄንሪ ሪጅዌል ከፖላንዷ አርላሞቭ ከተማ ባጠናቀረው ሪፖርት አስታውስ አውስቷል ሙሉ ዘገባውን ቆንጅት ታየ ታቀርበዋለች። የዩናይትድ ስቴትስ የሰማኒያ ሁለተኛው የአየር ወለድ ክፍለ ጦር ወታደሮች በፖላንድ ካርፔቲያን ተራሮች ደን ውስጥ ሰልፍ እያካሄዱ ናቸው። ባለፉት ቅርብ ሳምንታት ወደ ፖላንድ ከሄደው አምስት ሺህ የዩናይትድ ስቴትስ ሰራዊት ጋር የተላኩ ወታደሮች ናቸው። ከዚህ አስቀድሞም በዚያች ሀገር ዩናይትድ ስቴትስ አራት ሺህ ወታደሮች እንዳሏት ይታወቃል። ኔቶ የህብረታችንን አባል ሀገር እያንዳንዷን ቅንጣት መሬት ከጥቃት እንጠብቃለን የሚል መልእክት እያስተላለፈ ነው። ከዚህ በጥቂት መቶ ሜትሮች ወረድ ሲባል የዩክሬን ድንበር ነው የሚገኘው። በእነዚህ ጫካዎች ውስጥ የአሜሪካ ወታደሮች ልምምድ ሲያደርጉ፣ ከድንበሩ ተሻግሮ ደግሞ የሩሲያ ኃይሎች የዩክሬን ኢላማዎቻቸውን እየደበደቡ ናቸው። ታዲያ የዩናይትድ ስቴትስና የሩሲያ ኃይሎች ሳይታሰብ በድንገት የተጋጩ እንደሆንስ የሚል ስጋት እየተቀሰቀሰ ነው። እንዲህ ያለ ሁኔታ እንዳይከሰትም ለመከላከል መነጋገሪያ መስመር ተከፍቷል። ሌላም ፍራቻ አለ። ሁኔታው ከተቀጣጠለ ምስራቅ አውሮፓ ውስጥ ያሉ የኔቶ ወታደሮች ኢላማ ሊሆኑ ይችላሉ የሚል ነው። ባለፈው ወር የሩሲያ ፕሬዚደንት ቭላዲሚር ፑቲን ከኔቶ በኩል የሚሰጡ ጠብ ፈላጊ መግለጫዎች ላሉት ምላሽ የኒውክሌየር ኃይሎቻቸውን የተጠንቀቅ ደረጃ ከፍ ማድረጋቸው ይታወሳል። የብሩኪንግስ ተቋም ከፍተኛ አባል የሆኑት ኮንስታንስ ስቴንሙለር ጉዳዩን እንደዚህ ተነትኑታል። ናቶ ስትል ኖት ኢንተርቪየን ኦን ዩክራኒን ቴሪቶሪ ኔቶ አሁንም ዩክሬን ውስጥ አንገባም እያለ ነው። ነገር ግን የምዕራባውያን የጦር መሳሪያዎች በኔቶ አባል ሀገሮች በኩል ወደ ዩክሬን በይበልጥ እየጎረፉ ነው። ፑቲንም ይህን እየተደረገ ያለውን ወታደራዊ ድጋፍ ማስተዋላቸው አይቀርም እያስተዋሉም ናቸው። በእኛ በኩል ደግሞ ኔቶ ውጊያ ውስጥ እየገባ መሆኑ ላይ ጥንቃቄ የተሞላበት መልእክት እየተላለፈ አለመሆኑን ማንሳት ያስፈልጋል። በሌላ አነጋገር አሁን ውይይት እየተደረገ ያለው ፑቲን በኔቶ ግዛት ውስጥ ባሉ የኔቶ ኃይሎች ላይ የኒውክሌር መሳሪያ ለመጠቀም ይቃጡ ይሆኑ ወይ የሚለው ነው። ያ ከሆነ እንግዲህ ዓለም ተቀየረች ማለት ነው። ቀድሞ የኔቶ የፖሊሲ እቅድ ኃላፊ የነበሩት ፋብሪስ ፖቲ በበኩላቸው ኔቶ ፑቲን በኒውክሊየር ኃይል እንዲያስፈራሩ መፍቀድ የለበትም ብለዋል። ፑቲንን አሁንም ይህንኑ በኔቶ አጋርም ላይ ቢሆን እንዳያደርጉ ምን የሚያግዳቸው ነገር ይኖራል? የሰሜን አትላንቲክ ቃል ኪዳን ድርጅቱ በዩክሬን ግጭት በቀጥታ አንገባም በማለት በተደጋጋሚ ሲያስታውቅ ቆይቷል። ቦቴ ህብረቱ የበለጠ ማድረግ ይኖርበታል ባይ ናቸው። ምንም አይነት ባለማድረግ የሚከተለውን አደጋ በሚገባ ተረድተነዋል። የቅርብ ጊዜውን ታሪክ ስመለከት ዳር ቆመንና የኔቶ አጋሮቻችንን ደህንነት መጠበቅ ላይ ብቻ የምንደነባበርና ተልእኳችን ኔቶ ድንበር ውስጥ ብቻ የሚወሰን ከሆነ የሚከተለው አደጋ ተቀባይነት የሚኖረው አይመስለኝም። ዩክሬንና ፖላንድ የሚዋሰኑበት ድንበር ግጭቱን ሸሽተው የሚሰደዱ ዩክሬናውያን ዋና መተላለፊያ ሆኖ ቆይቷል። ያ ብቻ አይደለም። ዋና ስትራቴጂያዊ ግንባርም የሆነ ነው። ወደ ዩክሬን ከኔቶ አባል ሀገሮች የሚላኩ የጦር መሳሪያዎችም ያልፉበታል። እናም አንድ ቀን የግጭት አምባ ሊሆን ይችላል። ዩክሬን ለበርካታ አሰርት ኔቶና ሩሲያን መለያ ቀጣና ሆና ቆይታለች። ነገር ግን ሩሲያ ዩክሬንን በጠቅላላ የተቆጣጠረች እንደሆነ የኔቶን ወታደሮች ከሩሲያ ወታደሮች የሚለይ ስፍራ አይኖርም እዚህ ተራራና ደን እንጂ የድንበር አጥር የለምና። እያዳመጣችሁት ያላችሁት በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንስስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሄድበት ሰዓት ላይ ደርሰናል። ሁለተኛው አጋማሽ የመጀመሪያው ቅንብራችን እዛው ዩክሬን ወሬዎች ላይ ያቆየናል። የአሜሪካ ድምፅ ሪፖርተር ሴሊያ ሜንዶዝ የሩሲያ ወረራ ከተጀመረ ወዲህ የዩክሬናውያን ድንበር አቋርጠው ከሚሸሹባቸው አንዱና ትልቁ በሆነው በፖላንድ የሚገኘውን የሜዲካ መንደር ጎብኝታለች። ሴሊያ የተመለከተችውን ዘርዝራ ያደረሰችበትን ዘገባ ደረጀ ደስታ ያቀርበዋል። እንዲህ ያሉ አጋጣሚዎች በጦርነት ጊዜ ተመልሰው ለሚሰባሰቡ የቤተሰብ አባላት የተለየ ትርጉም አላቸው። የአንዲት ህፃን ልጅ እናት የሆነችው ኤሪና ድንበር አሳብራ በሰላም ወደ ፖላንድ መግባት ችላለች። አሁን በጎነት ይሰማታል። አሁን በጎነት ይሰማኛል። ስለልጄ በጣም ሰግቼ ነበር፣ ስለ ራሴም እንዲሁ። ከሁሉ በላይ ግን የሰጋሁት ለትንሿ ልጄ ነበር። እስካሁን አለን። ለወደፊትም በህይወት መቀጠል እንፈልጋለን የምልሽ ነገር ይገባሻል አደል? አሁን እዚህ በመሆኔ በጣም ደስተኛ ነኝ። ድንበር አቋርጠው እዚህ ስፍራ ከሚደርሱት መካከል አብዛኞቹ አረጋውያን፣ ሴቶችና ሕፃናት ናቸው። ጦርነቱን ሸሽተው ከአገር ተሰደው የሚወጡት ዩክሬናውያን ብቻ አይደሉም። ከሌሎች አገሮች ለተሻለ ሕይወት የመጡት ስደተኞችም እንዲሁ ይሸሻሉ። ከነዚህ መካከል ከአዘርባይጃን የመጡት ራኡፍ ጋስኖቭ እንደገና ከዚህም መፈናቀል ዕጣቸው ሆነዋል። እንዲህ ይላሉ ራኡፍ። ከልጆቼ ጋር ነው የወጣሁት። ከአያታችን ጋር ለመሆን ወደ ቤታችን ተመልሰናል። ወደፊት የሚሆነውን ደግሞ እናያለን። እንዳሉትም ስለ ወደፊቱ እርግጠኞች ባይሆኑም ሕይወታቸውን ለማቋቋም ግን ይሞክራሉ። በካራኮቭ ላይ በደረሰ የቦምብ ድብደባ ሁሉ ነገራቸውን ያጡት የ86 ዓመቷ አያት ዩክሬናዊት ሉባሉቫ ቫልባ እንዲህ ይላሉ። በጣም አሳዛኝ ነው። በቦምብ እየደበደቡን ነው፣ እየገደሉን ነው። ቤቶቻችንን ሁሉ አፈራርሰዋል። ሁሉንም ነገር ነው ያወደሙት። የአገሬው ሰዎች እንደሚሉት ለወትሮው በዚህ አቅጣጫ የሚያቋርጥ ሰው ብዙ አይኖርም ነበር፤ ምክንያቱም ቅዝቃዜው ርቆ አያስኬድም። የሩሲያ ወረራ ከመጣ ወዲህ ግን በሺዎች የሚቆጠሩ ስደተኞች ያላቸውን ነገር ሁሉ ወደ ኋላ ትተው በእግራቸው ወደ ምዕራብ አቅጣጫ የተጓዙ ነው። ዘገባችን ከዩክሬን ወደ አዲስ አበባ ይመልሰናል። በፍጥነት በመጨመር ላይ ያለው የፍጆታ ሸቀጦች ዋጋ ንረትና የኑሮ ውድነት እያሳሰባቸው መሆኑን ለአሜሪካ ድምፅ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ገለጹ። አስተያየት ሰጪዎቹ መንግስት የፍጆታ ሸቀጦችን በማረጋጋት ጉዳይ ላይ ልዩ ትኩረት ሊሰጥ እንደሚገባም ገልጸዋል። ጠቅላይ ሚኒስትር አብይ በቅርቡ ለተወካዮች ምክር ቤት በሰጡት ማብራሪያ የዋጋ ንረትን ለማረጋጋት መንግስት የተለያየ እርምጃዎችን በመውሰድ ላይ መሆኑን ቢገልጹም የኑሮ ውድነት እየተባባሰ መቀጠሉ ግን ነዋሪዎችን እያማረረ ነው። ኬኔዲ አባተ ዝርዝር አለው። በኢትዮጵያ የፍጆታ እቃዎች የዋጋ ንረት በፍጥነት መጨመሩን እንደቀጠለ ነው። ይህ ደግሞ በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ይበልጥ ተጎጂ በማድረግ ላይ ይገኛል። ያነጋገርኳቸው አንዳንድ የህብረተሰብ ክፍሎችም ይህንኑ አረጋግጠውልኛል። በአዲስ አበባ ከተማ የሾላ ገበያ መንገድ ዳር ላይ ቁጭ ብለው የተለያዩ አትክልቶችን በመቸርቸር ህይወትን ለማሸነፍ ከሚጥሩ እናቶችና ወጣት ሴቶች መካከል አንዷ ናቸው ወይዘሮ መህዲያ ጀማል። በዚህ ስራቸው አምስት የቤተሰብ አባላትን እንደሚያስተዳድሩ የነገሩኝ ወይዘሮ መህዲያ አሁን ላይ ያለው የፍጆታ እቃዎች ዋጋ ንረት ቀድሞውንም ፈታኝ የሆነውን የኑሮ ጫና ከድጡ ወደ ማጡ እንዳደረገባቸው ይገልጻሉ። ኑሮ እንደተወደደ ነው። አብሶ አብሶ በዘይትና በሱቅ ጠቃቅሎች ነገር ነው የባሰበት ጠቃቅሎች አሁን የሱቅ አንድ ሳሙና እኛ በአንድ በአስር ብር ገዝተን ነበር የምናጥበው፣ አሁን ሰላሳ አምስት ብር። አሁን አንድ ባስታ ሰላሳ ሁለት ብር፣ አንድ መኮረኒ ሰላሳ ሁለት ብር። እነሱ እነሱ ከመጀመሪያ ከላይ ከፍ ያለ ነጋዴ ጋር ለምን አይዘውም? እሱ ጋር ለምን አይዝም? ለምን አይቆጣጠረውም? አሁን እኔ ሁሌ ሰላሳ ሰላሳ አምስት ብር ሳሙና እስ የታችኛ መጨረሻ ድሃ ምን ይብላ? ይሄ በቀን ይሄ በዚህ ባገኝበት ዛሬ ሌሊት አስር ሰዓት ወጥቼ ነው ባገኝበት ወይ ሀያ ብር ነው ሃያ ብሩ ሳሙና ምኑ። እሱም እድሜ ኑሮ ያ መንግስት ማለት ህብዝ ነው። ህብዙም ያው ተጎኑ ለምን ይግባና ይትባበረን። የድሃው አምስት ቤተሰብ ነኝ። ይማራሉ እራሳቸው አንቻሉ በእኔ ቁጥጥር ናቸው። ባለቤት የለኝም ምንም ጠግበው አይበሉ ጠግበው አይበሉ። ያው እኔም እንደምታየኝ ነው። ከወይዘሮ ምህዲያ አጠገብ ተቀምጠው እንደ ጎመንና ቆስጣ ያሉት ጥቂት አትክልቶችን የሚቸረችሩት ወይዘሮ ደሉ ሸሪፍ ደግሞ የኑሮ ውድነቱ እያስከተለባቸው ስላለው ጫና እንዲህ ያብራራሉ። እኔ በዚህ ነው የምንረዳ። ይኸው ሌላ ነገር ምንም የለኝም። አላበሰቀ እንዲያ ጠዋ ሌሊት አስር ሰላሳን ብል ብሆን በቀን አሁን አምስት አምስት ብል አስራ ስ ብል አጥራቅሜ አጥራቅሜ በቤት ይከፍላሉ። ልጆች የማያሳድግበታሉ። አሁን አንዱ ባስታ ስንት አንዱ መኮነሪ ስንት በ አሁን ዘይትም ገዝተና የምንበላም የእኛም አቅማችን አንፈቀደ። ሌላ ትክት አትበላም። ያ ሹሮውን ገዝቼ ያ ሹሮ በጨውን ቢሆን በምንም ቢሆን ገዝቼ ይበላሉ። ተራሴ ጋር አምስት ልጆች ነ አምስት ቤተሰብ ነኝ። ያለው ልጆች ሶስት አለች። ባለቤት ምንም አያግዘኝም፣ ያሟል። እሱም ያሟል። ይህ ደግሞ በየካ ክፍለ ከተማ ወረዳ ስምንት በሚገኝ አንድ የሸማቾች ማህበር ደጅ ላይ ያገኘነው የዘይት ሰልፍ ነው። መሰል ሰልፎች የሸማች ማህበራት ባሉባቸው አብዛኛው ስፍራዎች ይስተዋላሉ። የፍጆታ ሸቀጦች የዋጋ ንረት ዋነኛ ማሳያ የሆነው ዘይት ከሰሞኑ ዋጋው በከፍተኛ መጠን ከመጨመሩ ባለፈ ከገበያ መጥፋቱም መነጋገሪያ አጀንዳ ሆኗል። በአሁኑ ወቅት ዘይትን በመደበኛ የሸቀጣሸቀጥ መደብሮች ማግኘት ብዙም የሚታሰብ አይደለም። በመሆኑም ህብረተሰቡ በማህበራት አማካኝነት የሚገኘውን ዘይት ለመሸመት ለሰዓታት መሰለፍ ግድ ሆኖበታል። ከረዥም ጥበቃ በኋላ ተራዋ ደርሶ ዘይት ሸምታ ስትወጣ ያገኘኋት ወጣት ትዕግስት ምትኩ ስለ ችግሩ ተከታዩን አስተያየት ሰጥታለች። ዘይት እንግዲህ ያው ጭቃ ዘይት ነው። የገዛት አራት መቶ ሰባ አምስት ብር ነው ይሄ በማለት ሸማቾች ላይ ስለሆነ ነው። ውጭ ላይ ደግሞ ይጨምራል እና አሁን የዘይት ሁኔታ በጣም አስቸጋሪ ላይ ነው ማለት ሌላ ጊዜ አሁን ይህን ከሁለት መቶ ብር በላይ በሸማቾችም ገዝተን አናውቅ። ሁሉም ነገር ተወዷል። በቃ የመንግስት ሰራተኛ ነኝ። እኛ ወጣቶች ሰርተን የከበደ፣ እነሱ ደግሞ ድጅ የሌላቸው ሰዎች አሉ፣ ራሳቸው የሚያስተዳድሩ ትልልቅ ሰዎች አሉ። ና እነሱ ጋር በጣም ነው የሚከብደው። በዛ ላይ ቤክረ ያለ የፍጆታ ሸቀጦች ዋጋ ስለሚጨምርበት የጊዜ ገደብ ስታስረዳ ደግሞ ይህም ብላለች። በዚህ ወር ገዝቼ በዛኛው ወር ሲሄድ ማለት ይዞ የሚሄደውና ምገዛው ነገር አይመጣጠንም በአንድ ወር አይደለም በአንድ ሳምንት ልዩነት ስላለው ማለት ነው። በየሳምንቱ ዋጋ ይጨምራል። ነገ ከነገ ወዲያ ይሄ ዋጋ የሚጨምር ከሆነ ወጣቱ ወደ ስራ ስራ ቁሞ ወደ ስርቆት የሚገባበት ሰዓት ሊመጣ ይችላል። ስለዚህ ይሄ የገበያ መረጋጋት በቃ እንደ ግዴታ ቢታይ። ወይዘሮ ጥሩ ረሻድ ሌላዋ አስተያየታቸውን ያጋሩን ሸማች ናቸው። የኖረው ውድነትማ ይኸው አልሀምዱሊላህ የከፈተው ጉሮሮ አይዘጋውም። ሁለት ጊዜ መብላት አንድ ጊዜ መብላት ነው። ምንም ማድረግ አይቻልም። ልጆቹም እያለቀሱም ቢጎልባቸውም ቢሆን ምን ታደረጋላቸው? ውል ቸርችሬ ነው ልጆችን ማሳድጎ ልጆችን ማስተምር። አራት ልጆች አለ። አሁን ይሄ ራሱ ተበድሬ ነው፣ ወላሂ ተበድሬ ነው፣ ማሹ ተበድሬ ነው። ስለዚህ ኑሮ በጣም ራስ ሚነካ ነው። ምን ብሎ ምኑን ይወራ? ምኑ ነው? እናንተስ ታውቆታላችሁ። በየካ ክፍለ ከተማ ወረዳ ስምንት ንግድ ጽህፈት ቤት የግብይት ባለሙያ የሆኑት አቶ በኃይሉ በወረዳቸው የዋጋ ንረትን ለማረጋጋት ስለሚከናወነው ተግባር እንዲህ ይገልጻሉ። ባለ አምስት ሊትርና ባለ ሀያ ሊትር ዘይት ነው እያሰራጨን ያለ ነው። ስርጭትን በተመለከተ ለህብረተሰብ ያው ባለቤት ኩፖን አለ መሰረታዊ ሸቀጥ የሚወስዱበት ኩፖን። በዛ መሰረት ሸማች ሱቆች ባሉበት ጠቅላላ እኛ ቆመን ፍትይ እንዲሆን ለህብረተሰቡ እያሰራጨን እንገኛለን ማለት ነው። ግሽበትን አስመልክቶ ሸማች ማህበራት እንደኛ ወረዳ የተለያዩ ምርቶችን አሁን ለምሳሌ ፓስታ፣ መኮሮኒ፣ አተር፣ ክክ፣ ጤፍ፣ ዱቄት፣ ስኳር፣ ዘይት የመሳሰሉት ነገሮችን ከነጋዴ ወይም ገበያ ላይ ከሚገኝ በተሻለ ወይም በቅናሽ ዋጋ እናቀርባለን ማለት ነው። በቅርቡ ከቪኦኤ ጋር ቆይታ ያደረጉት የምጣኔ ሀብት ባለሙያ አቶ ዋሲሁን በላይ የዋጋ ንረት ችግሮችን ለመቅረፍ ያስችላል ያሉትን ምክረ ሀሳብ መለገሳቸው ይታወሳል። ዋጋ ንረት ከዚህም በላይ የጨመረ የሚሄድበት አዝማሚያ እንዳለ ነው በግል የሚሰማኝ ማ ስለዚህ ምንድን ነው የመጀመሪያው ጉዳይ የሰላም ላይ ጸጥታ ጉዳይ መስተካከል አለበት። ስለዚህ የፖለቲካል መረጋጋት ጉዳይ በጣም ሲሪየስ ጉዳይ ነው፣ በጣም አስፈላጊ ነው። ሌላው ምንድነው? አሁን በአንጣራ ላይ ሰላም ናቸው የሚባሉ ቦታዎች ላይ የምግብ ዋስትና ሁኔታ እንዲስተካከል በጣም ስራዎችን መስራት። ያ ሌላው የመንግስት ው አሁንም ተጨማሪ ስራዎች ይፈልጋል። ተጨማሪ ገቢዎችን መሰብሰብ ላይ አሁን ተጨማሪ ስራ መስራት አለ። ዘይትን ጨምሮ ሌሎች የፍጆታ ሸቀጦችን የሚደብቁና ከመጠን በላይ ዋጋ ጨምረው የሚሸጡ ነጋዴዎችን በመከታተል እርምጃ የሚወስድ ግብረ ኃይል ተቋቁሞ በመስራት ላይ እንደሚገኝም ገልጸዋል። በቅርቡ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ በአሁኑ ወቅት የኑሮ ውድነት ትልቅ ፈተና መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የዋጋ ግሽበትን ለማረጋጋት መንግስት የምግብ ሸቀጦችን ከውጭ ማስገባትን ጨምሮ ድጎማና መሰል ተግባራትን በማከናወን ላይ እንደሆነ መግለጻቸው ይታወሳል። ይሁን እንጂ አሁንም የኑሮ ውድነቱ ዕለት ከዕለት እየተባባሰ መሄዱ እንደቀጠለ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የአርብ ምሽት መሰናዷችን ከአሜሪካ ድምፅ እንደቀጠለ ነው። በተከታዩ መሰናዷችን ደግሞ ከአዲስ አበባ ወደ ባህር ዳር እናልፋለን። እምቦጭ የተባለውን መጤ አረም መቆጣጠር ቢቻልም የጣና ሀይቅን ተንተርሰው የተከፈቱ ሆቴሎች፣ እንዲሁም ሌሎች ሕልውናቸውን ከሀይቁ ጋር ያደረጉ ግለሰቦችና ድርጅቶች በሀይቁ ላይ ጉዳት እያደረሱበት እንደሆነ የጣና ሀይቅና ሌሎች ውሃ አካላት ኤጀንሲ አስታወቀ። በሀይቁ ዙሪያ ያሉ ሆቴሎችና ሌሎች ተቋ ተቋማት በበኩላቸው የሐይቁን ህልውና ለመጠበቅ ጥረት እያደረጉ መሆኑን ገልጸዋል። አስቴር ምስጋናው ዝርዝሩን አዘጋጅተዋለች። የጣና ሀይቅን ለ11 አመታት ወሮት የነበረው እምቦጭ የተባለው መጤ አረምን ለማስወገድ ባለፉት አመታት በተደረገው ጥረት መቀነስ መቻሉን የጣና ሀይቅና ሌሎች የውሃ አካላት ኤጀንሲ ዋና ዳይሬክተር ዶክተር አያሌ ወንዴ ተናግረዋል። 2013 ላይ የተገኘው ድል ምንድን ነው? አረሙን ከ80 እስከ 90 ፐርሰንት ከመቀነስ ባሻገር የይቻላል መንፈስ ፈጥሯል። ስለዚህ እየቀነስን መትናል ማለት ነው። ሀይቁን ከእንቦጭ አረም መታደግ ቢቻልም በላይኛው ተፋሰስ የአካባቢ ጥበቃ ስራ ባለመሰረቱ፣ በታችኛው ተፋሰስ ደግሞ በልቅ ግጦሽ ሀይቁን ተንተርሰው በሚሰሩ የእርሻ ስራዎችና ከድርጅቶች በሚለቀቁ ፍሳሾች የሀይቁ ህልውና አደጋ ላይ ወድቋል ይላሉ ዶክተር አያሌው የላይኛው ተፋሰስ መራቆት ነው ታች የሚፈጥረው ሀይቁ ላይ ደለል ይፈጥራል። ያ ደለል ደግሞ ለእንቦጭ መስፋፋት፣ ለሀይቁ ብክለት፣ ለሀይቁ ጥልቀት መቀነስ አይነተኛ ምክንያት ነው። ከታች ደግሞ ሌላ ችግር አለ። አንደኛ ይሄ ልቅ ግጦሽና የባህር ሸሸሻ ልቅ ግጦሽና የባህር ሸሸሻ የምንለው ለምንድን ነው? እነዚህ አሳዎች የሚረቡት በዙሪያው ከሚገኙ ተክሎች ነው። እንደገና ቆሻሻ ልቀት፣ ከከተማ የሚለቀቅ ከእርሻ መሬት የሚለቀቅ እነዚህም ቁጥጥር ውስጥ ማስገባት አለ። ከባህር ዳር ዙሪያ ወረዳ ሮቢት ቀበሌ እንደመጡ የሚናገሩት አርሶአደር ምስጋናው ነጋ ባህረሸሹን ተከትለው የሚያመርቱ አርሶአደሮች በርካታ በመሆናቸው ሀይቁ መጎዳቱን ይናገራሉ። ብዙ ስፋት ያላቸው ባህርሸሾች አሉ እና ባህርሸሾችን አርሶአደሩ እየተከተለ ዙሪያ ገባቸውን ነው የሚያርሳቸው እና በሚያርሳቸው ጊዜ በየጊዜው እየሸሹ ነው ወንዶች የሚሄዱ ጣና እየሸሸ ነው የሚሄደው። አልፎ አልፎ ክረምት ላይ ደግሞ ለብዙ ደግሞ መሬታችን ይዘንባቸዋል እና በጣም ከድሮ የተለየ የተለየ ምድረ በዳ የሆነበት ነው ምንም አሁን ሳይወት እንደውን ለትውልድ ያሰጋል አሁን በጣና ዙሪያ ላይ ምን የሚታደገው ነገር የለውም ራቡቱ ይቀራል የተጋጋጠ መሬት ማለት ነው በሐይቁ ጉዳት ላይ እያደረሱ ናቸው ተብለው ስማቸው ከተነሳ ድርጅቶች መካከል አንዱ የባህር ዳር ዩኒቨርሲቲ ነው። በዩኒቨርሲቲው የምርምርና የማህበረሰብ አገልግሎት ምክትል ዳይሬክተር ዶክተር ተስፋዬ ሽፈራው ለተነሳው ቅሬታ መልስ ሰጥተዋል። የዩኒቨርሲቲ ካምፓሶቻችን ቆሻሻ ወገድ ስርዓት ብዙ ችግሮች ያሉብናሉ። በተለይ ደግሞ ነባር ግቢዎች የምንላቸው ፖሊና ፔዳ፣ የእነሱንም የአቅም ጉዳይ ነው እንጂ የኦክሲዴሽን ፖንድ ራሱ ለዛ ተብሎ ተሰርቶ በሂደት ላይ ያለ አይ ቲንክ የተወሰኑ ትሪትመንት ስራዎች ተጀምረዋል። ከዚያ በተጨማሪ ግን በተቻለ መጠን ወደ አባይና ወደ ጣና ቆሻሻ ላለማስገባት በናቹራልም እንደገና በቴክኖሎጂም በመታገዝ የትሪትመንት አቅም በማሳደግ እየሰራ ነው የምንገኘው። ለምሳሌ አሁን የደንገል ፕሮጀክቶችንም ብታይ አይደለም፣ የባህር ዳር ዩኒቨርሲቲ የከተማውን ቆሻሻ በዩኒቨርሲቲ ውስጥ አልፎ ወደ አባይ ሲገባ ቢያንስ ናቹራሊ እጽዋቶች እየተመገቡ ቆሻሻውን ወደ አባይ ከመግባት በፊት እንዲያስቀሩት የማድረግ ስራ የሚሰራበትን ፕሮጀክት አለ። ፖሊም እንደዚሁ የማብለያ ቴክኖሎጂ በመጠቀም እዛው ኮምፖስት ድኖ ወደ ኢነርጂ ወይም ወደ ግብርና ማዳበሪያነት ይቀየራል በሚል የተሰሩ ስራዎች አሉ። ያው የተፈለገውን ያክል ውጤት ባያመጡም እንቅስቃሴዎች አሉና በሀይቁ ዳርቻ የንግድ ድርጅታቸውን የከፈቱት አቶ ገነቱ ባሳዝነው ሀይቁ የሁሉም ንብረት ነው ካሉ በኋላ በሀይቁ ላይ ጉዳት አድርሷል የሚባል ሆቴል ካለ አስፈጻሚው አካል ህጋዊ እርምጃ መውሰድ አለበት ብለዋል። ሀይቁን ሆቴሎች የጎዱት ነው ሲል ሰማለሁ እና ይህን ስሰማ ምንም የማይመለከተው ነዋሪና የሚመለከተው በኃላፊነት ያለ ባለስልጣን መስሪያ ቤቱን የሚመራ ሰው እኩል ሲያወሩ ለእኔ በጣም ይገርመኛል። ለምን ስልጣኑ ያለው ያንን ስልጣን ተጠቅሞ ኦዲት በማድረግ ችግር ፈጣሪዎችን እርምጃ መውሰድ እያለበት ያን ባላደረገበት ሁኔታ ግን ሁልጊዜ ሀይቁ ዳር ያሉ ሆቴሎች ውሃውን እየበከሉ ናቸው የሚለው ነገር እኔ ለራሴ በጣም ሁልጊዜ ግዴታችን ከመወጣት ይችላል። በተጨማሪ በኃላፊነት እየሰራን ከመሆኑ አንጻር በየጊዜው የክልሉ አካባቢ ጥበቃም የፌዴራል አካባቢ ጥበቃም የሰጠን ሰርተፍኬት ስላለ ከዛ ባለፈ ግን አፈር መሸርሸርን መከላከል በምንችልበት ደረጃ የአካባቢ ደህንነት ባለሙያዎችን በማማከር በሚሰጡን ምክረ ሀሳብ ፍሬት አድርገን ነው ግቢ ውስጥ አፈር ይዞ ወደ ውሃው ወደ ጣና የሚገባ የመሸርሸር ችግር የለብንም። ፈሳሽ ቆሻሻውን በተመለከተ ግን ከሽንት ቤት ጉድጓዱ ላይ ያለው ቆሻሻ ወደ ሀይቁ እንዳይሄድ ያ ሲ ሰርቲ ታይፕ ኮንክሪት ሊከላከል ይችላል ተብሎ ነው የተሰጠን ትእዛዝ። እኛ ግን ከዛ በላይ ሲ25 የሆነ ኮንክሪት ታይፕ ነው የተጠቀምነው እና ወደፊት ሪሳይክል እናደርጋለን። ለአሁን ግን እያስወገድን ያለነው በፍሳሽ ቆሻሻ ማስወገጃ መኪና በዛ በማስወገድ ላይ ነው ያለ ነው እና ለሀይኩ ዜሮ ፖሊሽነን በድፍረት መናገር ባልችልም በኃላፊነት እየሰራን ከመሆኑ አንጻር ልናደርስ የምንችለውን ተቆጣጥረነዋል ብዬ መናገር ይችላል። የኩሪፍቱ ሪዞርት ኤንድ ስፓ ዋና ስራ አስኪያጅ አቶ ዳንኤል አባትም ተመሳሳይ ሀሳብ ሰንዝረዋል። ለሀይቁ ቅርብ የሆኑ ቦታዎች ላይ ቆሻሻዎች ይመጣል፣ ውሃዎችን መድፋት ለሀይቁ ጤንነት ብቻ ሳይሆን ለሆቴሉም ቅርብ ከመሆኑ ሽታ ያመጣል፣ ቆሻሻ ያመጣል፣ እይታ ኢሜጅም ለሆቴሉም ያወርዳል። እና እንዲሁ ዝም ብሎ ኮሜንት ከማድረግ በደንብ ቀርቦ ከሆቴሎች ጋር መስራት ሆቴሎች ብቻ አይደለም ወይ ለሀይቁ ቅር ብዙ የመንግስት መስሪያ ቤት ተቋማቶች አሉ። ከእነሱ ጋም ቀርቦ በትክክል የሆነ ችግሩ አለ ወይ? አዎ ካለ ደግሞ መፍትሄው ምንድን ነው? ከዛ በኋላ እንግዲህ በዚህ መሰረት ይሄዳሉ ያምናል። የጣና ሀይቅና ሌሎች የውሀ አካላት ኤጀንሲ ዋና ዳይሬክተር ዶክተር አያለ ወንዴ በቅርቡ የሀይቁን ድንበር የሚያስጠብቁ የህግ ማዕቀፎች ይወጣሉ ሲሉ አመልክተዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የአሜሪካ ድምፅ የአማርኛ አገልግሎት በየዕለቱ ከሰኞ እስከ ሁድ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኢኔሴስ 12 ላይ ታገኝቷላችሁ። በተጨማሪም ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ታገኙታላችሁ። ዩቲዩብና ኢንስታግራም ላይ አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 አስተያየቶቻችሁን በተቀረጸው የድምፅ መመሪያ መሰረት አኑሩልን። ለምሽት የያዝናቸው ፕሮግራሞች ተጠናቀቁ። የነገ ሰው ይበለን። መልካም ምሽት ደናደሩ። thank you.